የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የሮብ ምሽት የካቲት 30 2014 ዓ.ም ምሽት ዝግጅታችን ጀመረ። የአማሮ ልዩ ወረዳና የገላን ልዩ ወረዳ ነዋሪዎች የኢትዮጵያ መንግስት ኦነግ ሸኔ በሚላቸውና ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት ብለው በሚጠሩ ታጣቂዎች ጥቃት እየደረሰባቸው እንደሆነ ተናገሩ። በየአቅጣጫ መንገድ ተዘግቶ ልክ መውጫ አሳ ነው ያለች። ይህ ጦርነት ከጀመሬ እግዚአብሔር ጠብቆ ነው የተረፈውም ያለው እንጂ ምንም ተስፋ የለውም። አማሮ አርሶአደሮች ነጋዴዎችና በተለያዩ የሄደት ገቢ ገላና ወረዳትና ና ጉጅሚታ በጣም ችግር ላይ ነው ያለ ነው። በሸንጠ ምስናፊ የተባለ ለይዙ የሚመጣ መኪናም ተከለክለ፣ ወደ አማሮ መሄድ መንገድም ተቋረጠ። ስለ ጥቃቱ ለአሜሪካ ድምፅ ከተናገሩት መካከል ጥቂቶቹን ነበር የሰማችሁት። ሙሉ ዘገባው በአብይ ርዕሳችን ይቀርባል። እነዚህና ሌሎች ጥንቅሮችም በምሽቱ ፕሮግራማችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊ ና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን እናንተም አብራችሁን ቆዩ አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ ለአፋርና አማራ ክልል የሚውል የ250 ሜትሪክ ቶን አስቸኳይ ሰብአዊ እርዳታ በኢትዮጵያ ለሚገኘው ዓለም አቀፍ የስደተኞች ድርጅት ወይም አይኦኤም ማስረከቧን በኢትዮጵያ የሚገኘው ኤምባሲዋ ዛሬ ባወጣው መግለጫ አስታወቀ። በሰሜን ኢትዮጵያ ባለው ግጭት ተጎጂ ለሆኑ በአስር ሺዎች ለሚቆጠሩ ተረጂዎች የሚሰጠውን አስቸኳይ እርዳታ በኢትዮጵያ ለሚገኙ የአይኦኤም ተጠባባቂ ኃላፊ ጃያን ዛሆ እና ለኢትዮጵያ ብሔራዊ አደጋ መከላከል አስተዳደር ረዳት ኮሚሽነር ነቢዩ ያሲን ያስረከቡት በኢትዮጵያ የዩናይትድ ስቴትስ አምባሳደር ትሬሲ ኤጃኮብሰን መሆናቸው ተመልክተዋል። እርዳታው ከ1.5 ሚሊዮን ዶላር በላይ የሚያወጡ የተለያዩ ቁሳቁሶች የሚገኙበት ሲሆን ከነዚህ ውስጥ ወደ አስር ሺህ የሚቆጠሩ ብርድ ልብሶች፣ የጤና መጠበቂያዎች፣ የቤት ውስጥ መገልገያ ቁሳቁሶች መሆናቸው ተገልጸዋል። ዩናይትድ ስቴትስ በአይኦኤም አማካኝነት በሰሜን ኢትዮጵያ በግጭቱ ለተጎዱ ወገኖች እርዳታ ስትሰጥ ይህ ለሁለተኛ ጊዜ መሆኑና ዩናይትድ ስቴትስ ለኢትዮጵያ ለመስጠት ቃል ከገባችው የ900 ሚሊዮን ዶላር የሰብአዊ እርዳታ ተጨማሪ መሆኑን በኢትዮጵያ የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ አመልክቷል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ያወጣው አንድ ሪፖርት ባለፈው ጥቅምት በሱዳን የተካሄደው መፈንቅለ መንግስት በአገሪቱ የዲሞክራሲ ጅምር ላይ ከፍተኛ ጉዳት ያደረሰ መሆኑንና ምናልባትም ሊቀለበስ ከማይችልበት ደረጃ ሊደርስ እንደሚችል አመለከተ። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ሚሸል ባክሌት ሪፖርቱን ባቀረቡበት ወቅት እንደተናገሩት ወታደራዊ መፈንቅለ መንግስቱ ሱዳንን ትልቅ ቀውስ ውስጥ የከተታት መሆኑን ተናግረዋል። ከመፈንቅለ መንግሥቱ ወዲህ በሱዳን ዘርፈ ብዙ የሰብዓዊ መብት ጥሰት መፈጸሙንና በሺዎች የሚቆጠሩ ሱዳናውያንም መብታቸውን ለማስከበር ለተቃውሞ ወደ አደባባይ መውጣታቸውን ገልጸዋል። እንዲህ አሉ ኮሚሽነሯ። በዚያ መጠንም በጸጥታው ኃይሎች የሚወሰደው መጠን ያለፈ ተደጋጋሚ የኃይል እርምጃ አሁንም እንደቀጠለ ነው። አውቶማቲክ የቡድንና የነፍስ ወከፍ የተኩስ መሳሪያዎችንም በተቃዋሚዎች ላይ በቀጥታ እየተጠቀሙ ነው። አስለቃሽ መሳሪያዎችን ወደ ሰዎች ጭንቅላትና አካል ላይ በመተኮስ ዓለም አቀፉን ሕግ በግልጽ እየጣሱ ነው። ሪፖርቱ በሆስፒታሎች በጤና ተቋማትና የጤና ሰራተኞችን ጨምሮ በጸጥታ ኃይሎች የተፈጸሙ በርካታ ጥቃትና የሰብአዊ መብት ጥሰቶችን በዝርዝር መያዙ ተነግሯል። በዘፈቀደ ስለሚታሰሩ ሰዎችና ኢላማ የተደረጉ ተቃዋሚዎችና ድርጅቶች መኖራቸውንም ያመላከተ መሆኑን ገልጸዋል። በተቃውሞ ላይ የተገደሉ የቆሰሉና የታሰሩ ህጻናት መኖራቸውንም የመንግስታቱ ድርጅት አመልክቷል። ኮሚሽነሯ በሱዳን ያለው የፖለቲካ ቀውስ በሰብአዊ መብቶች ላይ እጅግ አሳሳቢ ስጋት ማስከተሉን በመግለጽ የሱዳን ባለሥልጣናት አገሪቱን በአስቸኳይ የሕግ የበላይነት ወደሰፈነበትና የሲቪል አስተዳደር ወደነበረበት እንዲመልሱ የሱዳንን ህዝብ ፍትህ፣ እኩልነትና ሰላም እንዲያገኝ አሳስበዋል። በናይጄሪያ ሰሜን አገሪቱ ክፍል ካቢ ክፍለ ግዛት ውስጥ ታጣቂዎች በከፈቱት ተኩስ 19 የጸጥታ ኃይሎችና ና 13 ወታደሮችን መግደላቸውን ከደህንነት ምንጮች ዛሬ የተገኘው መረጃ አመለከተ። ውጊያው ትናንት ምሽት ዳንኮ ዋሳጉ በተባለው ግዛት ውስጥ በምትገኘው ካንያ መንደር ውስጥ ወደ አንድ መቶ የሚቆጠሩ ወራሪዎች ባደረሱት ጥቃት የተፈጠረው ግጭት ባለፈው ሰኞ 57 ሰዎች ከተገደሉ በኋላ በዛሬውም እለት በድጋሚ ጉዳት ማስከተሉ ተመልክቷል። የሰሜን ምዕራብ የማዕከላዊ ናይጄሪያ ግዛቶች ውስጥ በቡድን ወንጀለኞችና ወረበሎች የሚደርሰው ዝርፊያ፣ ግድያና ጠለፋ ለዓመታት ነዋሪዎችን በማሸበር የቀጠለ መሆኑም ተገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። እንደ አውሮፓ አቆጣጠር ጥር 6 በ2020 በዩናይትድ ስቴትስ ምክር ቤት ወይም ካፒቶል ላይ ከደረሰው የአመጽ ጥቃት ጋር ተያይዞ ክስ ተመስርቶባቸው ከነበሩ ግለሰቦች መካከል ጉልህ ተሳትፎ ከነበራቸው ውስጥ የት ረፊት ከተባሉት ተከሳሽ በትናንትናው ዕለት ጥፋተኛ መባላቸው ተነገረ። የት ረፊት የተባሉት እኚሁ ተከሳሽ በተከለከለ ቦታ መሳሪያ ይዞ በመገኘት፣ የፍትህ ስራን በማደናቀፍ፣ ሴት ልጃቸውን፣ ወንድ ልጃቸውንና ባለቤታቸውን ለኤፍቢአይ መረጃ ብትሰጡ ጉዳት አደርስባቸዋለሁ ብሎ ማስፈራራትን ጨምሮ በተከሰሱባቸው አምስት ወንጀሎች ጥፋተኛ ሆነው መገኘታቸው ተመልክቷል። ተከሳሹ ላይ የጥፋተኝነት ውሳኔውን የሰጡት ከህዝብ የተውጣጡት ዳኞች ወይም ጁሪዎች መሆናቸው ተገልጿል። ከአምስት ጥቃቱ ጋር በተያያዘ እስካሁን ወደ 750 ሰዎች የተከሰሱ ሲሆን ከ215 በላይ የሆኑት የጥፋተኝነት ውሳኔ የተላለፈባቸው መሆኑም ተገልጸዋል። በዩናይትድ ስቴትስ አራት ትላልቅ የምግብና የመጠጥ ድርጅቶች ዩክሬንን ወረራ በመቃወም በሩሲያ ላይ የተጣለውን ማዕቀብ በመደገፍ ቁጥራቸው እየጨመረ ከመጣው ድርጅቶች ጋር መቀላቀላቸውን አስታወቁ። ከእነዚህ ውስጥ ማክዶናልድ የተሰኘው ትልቁ የምግብ አገልግሎት ሰጪ ድርጅት በሩሲያ የሚገኙ 850 ምግብ ቤቶች መዝጋቱን አስታውቋል። ሞስኮ ውስጥ እንደ ኤሮፓ አቆጣጠር በ1990 ፑሽኪን አደባባይ በተባለ ስፍራ የመጀመሪያውን ድርጅት የከፈተው ማክዶናልድ በሩሲያ ወደ 620 የሚደርሱ ሰራተኞች እንደነበሩት ተመልክቷል። ይህ ውሳኔ ማክዶናልድን በሚሊዮኖች የሚቆጠሩ ገቢውን የሚያሳጣ መሆኑ ተገልጿል ሌላው መሠረቱን በሲያትል ዋሽንግተን ያደረገው ስታርባክስ ቡና በሩሲያ የሚገኙ ወደ 130 የሚደርሱ የቡና መጠጫና መሸጫ ቤቶችን መዝጋቱን አስታውቋል። የንግድ አገልግሎታቸውን በከፊልም ሆነ ሙሉ ለሙሉ እንደሚዘጉ ካስታወቁ ድርጅቶች መካከል ተቀናቃኞቹ ኮካኮላና ፔፕሲ ድርጅቶች እንዲሁም እንደ ኬኤፍሲና ፒዛ ሃት የመሳሰሉት እንደሚገኙበት ተገልጿል። ከዩናይትድ ስቴትስ ውጭም ዓለም አቀፉ የቢራ ጠማቂ ሄኒከንን ጨምሮ እንደ ሼል፣ ቶዮታ፣ ኒሳን፣ ሆንዳ፣ ቦይንግ፣ ኤርባስ ከፋይናንስ አገልግሎትም እንደ አሜሪካን ኤክስፕሬስ፣ ቪዛ፣ ማስተርካርድ እንዲሁም ኔትፍሊክስ እና አፕል፣ ጉግል እና ቲክቶክ የመሳሰሉት በርካታ የንግድ የንግድና የቴክኖሎጂ ድርጅቶች ተመሳሳይ እርምጃ የሚወስዱ ወይም ለመውሰድ በዝግጅት ላይ መሆናቸውን አስታውቀዋል። የእስራኤል ፕሬዚደንት አይዛክ ሄርዞክ በዛሬ ሁለት የሁለት ቀናት ጉብኝት ለማድረግ ቱርክ መግባታቸው ከአስር ዓመት በላይ ቀዝቅዞ የቆየው ግንኙነታቸውን መሻሻል ማሳየቱ ምልክት ነው ተብሏል። የእስራኤሉ ፕሬዚደንት አንካራን የሚጎበኙት ቱርክ እስራኤል በጋዛ ያደረገችውን ጥቃት በመቃወም እንደ ኤሮፓ አቆጣጠር በ2018 ኤምባሲዋን ከእስራኤል ማስወጣታ ከተነገረ ወዲህ ለመጀመሪያ ጊዜ መሆኑን ተመልክቷል። ከአካባቢው ፖለቲካ እየተነጠለች መሆኗን የሚያሳስባት ቱርክ በስልጣን ዘመናቸው በሙሉ የፍልስጤማውያን ደጋፊ በመሆን የሚታወቁት የቱርክ ፕሬዝደንት ጠይብ ኤርዶጋን ቱርክ የሐማስ መጠጊያና መንቀሳቀሻ ስፍራ እየሆነች ነው የሚለውን የእስራኤልን ስጋት አስመልክቶ ጥያቄ እንደሚቀርብባቸው ተገምቷል። ይሁን እንጂ ባለሙያዎች ቱርክ በመካከለኛው ምስራቅ ልትጫወተው የምትችለው ሚና የተረዳችው እስራኤል በተለይም የጋራ ስጋታቸው በሆነው የ ኢራን የኒውክሌር ስምምነት ጉዳይ ላይ አብረው የመስራት ፍላጎት እንደሚኖራቸው አመልክተዋል። ዋሽንግተንም በሁለቱ አገሮች መካከል የታየውን መቀራረብ ተስፋ የሚያሳድር መሆኑን ገልጻለች። አሜሪካ ድምፅ ያነጋገራቸው ተንታኞች ግን የእስራኤሉ ፕሬዝደንት ጉብኝት በቱርኩ ፕሬዝደንትና በእስራኤል ጠቅላይ ሚኒስትር ወደፊት ይደረጋል ለተባለው ግንኙነት የመጀመሪያው እርምጃ መሆኑን ተናግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጃ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የሮብ ምሽት የካቲት 30 2014 ዓ ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። አሁን ወደ ቀዳሚው የአብይ ርዕሳችን እናልፋለን። በአማሮ ወረድ ልዩ ወረዳና የገላን ወረዳ ነዋሪዎች ላይ የኢትዮጵያ መንግስት ኦነግ ሸኔ በሚላቸውና ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት ብለው በሚጠሩ ታጣቂዎች የሚደርስባቸው ጥቃት እየተባባሰ መምጣቱን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ተናገሩ። በህዝቡ ላይ የሚደርሰውን ኢሰብአዊ ጥቃትና ጉዳት መንግስት ችላ ብለዋል ሲሉም የክልሎችና የፌዴራል መንግስትን ወቅሰዋል። ዮናታን ዘብዲዮስ ዝርዝራለው አቶ አማሪ ገብረ ሚካኤል የአማሮ ልዩ ወረዳ የኬለ ከተማ ነዋሪ ናቸው። ከምዕራብ ጉጂ ዞን ገላናና ሱሮ በርጉዳ ወረዳዎች በሚነሱ ታጣቂዎች የሚፈጸመው ጥቃት ሕዝቡ በቃላት በማይገለጥ ሰቆቃ ውስጥ እንዲኖር አድርጓል ብሏል። በጣም ሰው እየሞተ ከብት ሲጠብቅ ይሞታል። በሬ ጠምዶ ሲያስ ይሞታል። ጤት ሲወቃ ይሞታል። ሲያቂድ ይሞታል። ውሃ ለማጠጣት ከብትን ለማጠጣት ሲሄድ ይሞታል። በጣም እንትን እያለ ነው። እንኳን ፖሊስ ትላንት ዲያደው ገደል ዋሎ የሚባል ቦታ ይዞን የሄዱት ሁሉም ቦታ ተሰራጭተው ይሄ ሸኔ የሚባል ፍሮ ነው። መስቡን የሚጨርሱት ጥቃቱ የሚፈጸመው በኦነግ ሸኔ ብቻ ሳይሆን የተቀናጀ ባሉት በኦሮሚያ ክልል መንግሥት እና በጉጂ አርብቶ አደሮች በሚሰጣቸው ድጋፍ ነው በማለትም ስለተገደሉ ሰዎች ተናግረዋል። በየአቅጣጫ መንገድ ተዘግቶ ልክ መውጫ አታኑ ያለች ይሄ ጦርነት ከጀመሬ እግዚአብሔር ጠብቆ ነው የተረፈውም ያለው እንጂ ምንም ተስፋ የለውም። አማሮ አርሶአደሮች፣ ነጋዴዎችና በተለያዩ የዕለት ገቢ በሚያስገኙ ስራዎች ይተዳደሩ የነበሩ የወረዳው ነዋሪዎች በጥቃቱ የተነሳ ስጋት ውስጥ በመሆናቸው ስራ ማቋማቸውና ለርሃብ መጋለጣቸውን አስረድተዋል። በጣም ራብ አለን። የት ሆኖ ያርሳል ለማለት ሲሄድ መንገድ ላይ ሲል እኛ ከሀያ ከዚህ በኋላ ያለው ነገር ምን እንደሚኮን አይታወቅም። ሁሉም ነገር ውድ ነው፣ በጣም ውድ ነው። እንዴት አድርጎ ብዙ ሰው በረሀብም እንደሚያልቅ ነው። የሚቀመስ የሚላስ የለም እኮ የበሰለ እህል የለም። ያው የሚረዱ ሰዎች ትንሽ ይረዳሉ መሰለ ተፈናቃዮች ለተፈናቃይ ሙሉ እየደረሰ አይደለም። ለደህንነት ሲባል ስሜ በመገናኛ ብዙሃን እንዳይገለጥብኝ ያሉት የአርባ ዓመት ጎልማሳና የአራት ልጆች አባት እንደሆኑ ተናገሩት። በምዕራብ ጉጂ ዞን የጋላና ወረዳ ነዋሪ በበኩላቸው ጥቃቱ የተፈጸመ ያለው በጉጂ አርቢቱ አደሮችም ላይ ጭምር መሆኑን ተናግሯል። እንደ ገላና ወረዳ ታቃለ ግድና ጉጅልታ በጣም ችግር ላይ ነው ያለ ነው። በሸነ ምስናፊ የተባለ ለይዝብ የሚመጣ መኪናም ተከለክለ፣ ወደ አማሮ መሄድ መንገድም ተቋረጠ። ቢሮ ርግ የነገር መከም ሰሩቼ ቤተሰቦችንም የማስተዳደርበትንም ስራ መስራት አልቻልኩም። ከቤት የምንወጣውም በስጋት ነው ብሏል። ህዝቡም ለራብ ተጋልጧል ሲሉም ተናግሯል። በመንግስት ደረጃ ይሄ ነገር የእኛን ችግር ሰው መስማት አልቻለም ወይ? የእኛ ነገር አሳልፎ መንግስት አሳልፎ የሚናገር ሰው የለም። ይህን ድምጼ ቢሰሙ እራሱ እኔን እራሱ ያሳስረኛል፣ ጉዳዩ ማለት ነው። በጣም እየፈራው ነው ይህን ነገር የሚናገረው። ራሱ ወረዳ ያለ ሰው የህዝብ ችግር አይረዳም። ከቶሬ እስከ ኮምቦልቻ ብቻ የሚመጣ መኪና እራሱ አሁን ዝግ ነው። ለህዝብ ብሎ መንግስት የሚለቁ እርዳታ እዛው ነው የሚያርፈው። አብነት ተስማምተ እዛ ሽጦ ይጨርታል። ምንም በቃ እዚህ በጣም ስቃይ ከፍተኛ ላይ ነው። በዛ ዝናብ የለም በቃ በራብ በምን ሰው በጣም እየተቸገረ ነው። ከወረዳ ዋና ከተማ ቶሬ ውጪ በኦነግ ሸኔ ቁጥጥር ውስጥ የገቡ አስራ ሰባት ቀበሌያት እንዳልተለቀቁና የቀበሌ ገበሬ ማህበር ጽህፈት ቤቶችም ስራ ካቆሙ መሰንበታቸውንም ገልጧል። ምንም የመንግስት አካል የትም ቀበሌ እንደ ገላና ወረዳ መግባት አይችልም። ሁሉም በቃ ተቆጣጠሩ ማለት ነው። እነሱ ለራሳቸው ካቢኖች ይደብቃሉ። ከገላና ወረዳ ተሻግረው ሱሩ ባር ጉዳ የሚባለውን ለመያዝ እንቅስቃሴ እያደረጉ መሆናቸውን አስታውቀዋል። ከቀናት በፊትም ሶስት የሱሩ ባር ጉዳ የመንግስት ስራ ኃላፊዎች በቡድኑ መገደላቸውን ጠቅሰዋል። የራሳቸውን የኦሮሞ ነጻነት ሰራዊት ብለው ከሚጠሩት ቡድን ምላሽ ለማግኘት በእጅ ስልካቸው ላይ ያደረግነው ሙከራ አልተሳካም። ከኦሮሚያ ክልል ምዕራብ ጉጂ ዞንና ወረዳ ባለሥልጣናት መረጃ ለማግኘት ብንሞክርም አንዳንዶቹ ራሳቸው ስጋት ውስጥ መሆናቸውን ገልጠው መረጃውን ከሰጡ ተመሳሳይ ጥቃት እንደሚፈጸምባቸው አስታውቀው ሕዝቡ ላይ እየደረሰ ስላለው ጥቃት መረጃ ከመስጠት ተቆጥቧል። የአማሮ ወረዳ የሰላምና የጸጥታ ጽሕፈት ቤት ኃላፊ መቶ አለቃ ስላሰ ሺሎ በበኩላቸው ጥቃቱ መፈጸም ከጀመረ የመቆየቱን ጠቅሰው ስጋቱ ከቀን ወደ ቀን የጨመረ መሄዱንና እልባት እንዳላገኘም ተናግሯል። አሁን ያለውን ነገር በጣም አስቸጋሪ ነው። ተደራጅቶ የመምጣት ወጣቱ በተለይ በመደራጀት ያው ቀጠና ላይ እየተንቀሳቀሱ ያሉት አያይዞም ከጥቃቱ የተነሳም የ17 ቀበሌያት ነዋሪዎች ከቀያቸው መፈናቀላቸውን አስታውቀው ቡድኑ የሚያደርገው ጥቃት ለማስቆም ከቡድኑ ጋር የሚዋጋ የክልልም ሆነም የፌዴራል የመንግስት ጸጥታ ኃይሎች አለመኖራቸውን ተናግሯል። የከፍት ዝርፊያ መፈጸም፣ የግጦሽ መሬት ውስጥ እሳት መስደድ፣ ቋሚ አትክልቶችን መጨፍጨፍና የመሳሰሉ ወንጀሎች እንደሚፈጸሙ የተናገሩት መቶ አለቃ ስላሴ ችግሩ መፍትሄ ያልተበጀለት ከኦሮሚያ ክልል መንግስት ለጉዳዩ የተሰጠው ትኩረት ባለመኖሩ ነው ብሏል። የኦሮሚያ ጸጥታ ኃይልና የደቡብ ጸጥታ ኃይል በአንድነት የሆነ አንዱ አንዱን ድንበር አይሻገርም። ልዩ ኃይል ከልዩ ኃይል ጋር ድንበር ተሻግሮ የመገናኘቱ ነገር የለም። ሊገናኙም የሚችሉት በሌላ ገለልተኛ አካል ከነሱ ጋር ሆኖ በኮማንድ ፖስት አንድ ሲሆኑ ነው ሊገናጁ የሚችሉት እና ይህን ያስተሳሰረ ሰው ነው። በጉዳዩ ላይ ከመንግስት ባለስልጣናትና ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራው ቡድን ምላሽ ለማግኘት ያደረግኩት ሙከራ አልተሳካም። በተመሳሳይ የምዕራብ ጉጂ ዞን የጸጥታ ቢሮ ኃላፊ አቶ ኤሌማ ዋቆ፣ የምዕራብ ጉጂ ዞን ምክትል አስተዳዳሪ አቶ ዋሬ ገዳም፣ የገላና ወረዳ ዋና አስተዳዳሪ አቶ ኢስራኤል አሊም፣ የዱጉዳ ዳዋ ዋና አስተዳዳሪ አቶ ታደሰ ሀለከ እንዲሁም የኦሮሚያ ክልል የኮሚኒኬሽን ኃላፊ አቶ ሀይሉ አዱኛ የእጅ ስልካቸው ላይ ደውልን ምላሽ ለማግኘት ያደረግነው ጥረት አልተሳካልንም። በሌላ በኩል ሰሞኑን በተመሳሳይ በታጣቂዎች ይፈጸማል ስለተባለውና ነዋሪዎች ያቀረቡትን አቤቱታ በተመለከተ የፌዴራል መንግስት ኮሚኒኬሽን ሚኒስቴር ደኤታ አቶ ከበደ ደሲሳ በታጣቂዎች ጥቃት ምክንያት ሕብረተሰቡ እስከመቼ በስጋት ውስጥ ይኖራል ተብሎ ለተጠየቁት በሰጡት ምላሽ ተከታዩን ብሎ ነበር። ይኖራል ኖራል። ከዚህ ጎን ለጎን ግን አልፎ አልፎ የአሸባሪው ቡድን ሴል በገንዘብ በመደለል በተለያዩ ጥቅማ ጥቅሞች በመደለል እና በተለያዩ ትስስሩ ማህበራዊ ትስስሮች ይህንን ቡድን የመደበቅ እና መንግስት የጸጥታ አካላት ያለመስጠት አዝማሚያዎች አሉ። ማህበረሰቡ ማድረግ ያለበት ይሄ ቡድን በዋናነት እታገልለታለሁ የሚለውን ወገን ነው እየጎዳ ያለው፣ በተለይ የኦሮሞን ሕዝብ ነው እየጎዳ ያለው። ይህንን ቡድን መዋጋት ያለበት ህብረሰቡ እንደሆነ አልሆነ የሚገባኝ ከራሱ አካባቢ ማጽዳት መቻል አለበት። ለመንግስት የጸጥታ አካላት ተሳልፎ መስጠት መቻል አለበት። እንደሱ ካዱና መንግስት በየቀበሌው፣ በየአካባቢው እየዞረ መንደር ለመንደር እየዞረ መከላከያ ሰራዊት ባለሙያዎች እያንዳንዱን ቤዝ ሊጠብቅ አይችልም። አድማጮች፣ ነዋሪዎቹ የሚያነሱትን ቅሬታ በተመለከተም ከመንግስት አመራሮች ምላሽ ለማግኘት ሙከራችን እንቀጥላለን። ምላሽ እንዳገኘንም ይዘን እንመለሳለን። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሮብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። አሁን የትንታኔው መጽሔት ይቀጥላል። በጦርነት ውስጥ ጥቃት የተፈጸመባቸው ሴቶች ድጋፍ እንደማይደረግላቸው ተናገሩ። የህወሓት ታጣቂዎች ምስራቃዊ የአማራ ክልልን ተቆጣጥረው በነበሩበት ወቅት ጾታዊ ጥቃት ተፈጽሞባቸዋል ለተባሉ ቁጥራቸው ከአምስት መቶ የሚበልጥ ሴቶች የሕክምናና የምክር አገልግሎት እየተሰጠ መሆኑን የደሴ ሪፈራል ስፔሻላይዝድ ሆስፒታልና የኢትዮጵያ ቤተሰብ መምሪያ አስታውቀዋል። ተጎጂዎቹ ሴቶች ከደረሰባቸው የአካልና የስነ ልቦና ጉዳት በምክርና በሕክምና ዋና እያገገሙ መሆናቸውን ቢገልጹም ኑሯቸውን ለማስቀጠል የሚያስችል ድጋፍ ግን እንዳልተደረገላቸው ተናግረዋል። በተመሳሳይ ሁኔታ ቀደም ሲል ትግራይ ውስጥ ሲካሄድ በነበረው ጦርነት ወቅትም ተመሳሳይ ጥቃቶች እንደተፈጸሙባቸው የተነገረ ሴቶች በከበደ ችግር ላይ መሆናቸው ተዘግቧል። እንዲህ አይነት ጥቃቶች በጦርነት ውስጥ ተደጋግሞ ሲፈጸሙ እንደሚታይ የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጥሰቶች አጥኚን አቶ ፍሳሐ ተክሌ ሰሞኑን ለአሜሪካ ድምጽ በሰጡት ቃል አስረድተው ነበር መስፍን አራጌ ዝርዝሩን ይዟል በደሴ ከተማ ሳላይሻ አካባቢ ነዋሪ የሆነችው የ24 ዓመቱ ወጣት ከጥቃቱ ባሻገር በመስተንግዶ ከሰዎች በማበረታቻነት እየተሰጣት ያጠራቀመችውን 1800 ብርም ደፋሪዎቿ እንደወሰዱባት ጠቅሳለች። ቤት ውስጥ ቁጭ ባልኩ ሰዓት ነው የመጡት። መጀመሪያ ሰዓት ብር አምጪ ነው ያሉኝ። ከዛ ብር የለኝም ባልኳቸው ሰዓት ቦርሳይ ነው ያለውን ነገር ሁሉ የመፈተሽ እንትን ነበራቸው። ብሩን ካገኙት በኋላ ለሶስት ነው በቃ፣ እጄን አንዱ እጄን ሲቀው ለምም አንዱ በቃ ግሬን ሲይዝ በቃ እንደዚህ በጣም አጸያፊ ነገር ነው የፈጸሙብኝ ሰርሽ ነበር። ብቻዬን ነበር የምኖረው። አሁን መንቀሳቀስ አይችልም። የምጀቡች ሰዓት እንደዚህ ቆለማሚ ማለት ነው እጀ ነው ዋላ ነው እንትን ያሉ ለሁለት ይዘው ነው አንዱ እየደፈረኝ እያለ በጣም ብዙ ነገር ነው ብቻ ብር ማስገብኝ ራሴን ማንገላተው ነው ደስ ውስጥ የደፈሩ በጥቃቱ ወቅት እጅዋ ላይ የደረሰው ጉዳት እስካሁን አለመዳኑን የምትገልጸው ወጣቷ ጥቃቱን ተከትሎ ራሷን ለማግለል ተገድዳ እንደነበር ታስታውሳለች። በቃ ይከብደኛም ብቻ በጣም ያሳፍረኛን የሰሩኝ ነገር እና በቃ ጎረቤት ምን ሆነች ነው ምናምን ወድቄ በቃ እንደዚህ ምንም የሆንኩት ነገር የለም ደብቄ ነው ሲያኖሩ በጣም ብቻ ዝቅ ስላደረጉ ይህን ነገር ለመናገር በጣም ይከብደኛም። ብቻ በቃ ልብስ ምናምን ማሳደበው ጎረቤት ቤት ነው ማሳደበው። ምንም ነገር በእጅ ላይ ብር የለኝም ወስደውታን። ቤተሰብ ስራ ስለሌለ ነው በቃ እንደዚህ ላኩልኝ ወንድሞችንም እህቶችንም እንደዛ እያልኩ ነው የምኖረው። በተሰጣት የምክር አገልግሎት መጽናናትም መረጋጋትም እንዳገኘች የምትናገረው ወጣት ተመሳሳይ ጉዳት የደረሰባቸው በምክር አገልግሎቱ ተጠቃሚ እንዲሆኑ መክራለች። ከጎናችን ሰው አለ ማለት ነው። በቃ እንደዚህ እህትም በቃ ወንድም ለኛ እየተባበሩ ስለሆነ በቃ ወደዚህ መጥተው ምክር እንዳገኙ በጣም ደሴ ከተማ ሸላ አካባቢ ነዋሪ የሆነችው ሌላዋ የ24 ዓመት ወጣት በተመሳሳይ ሁኔታ በአራት ሰዎች ህፃን ልጇ ፊት ተገዳ መደፈሯን አስረድታለች። ልጅ ለማሳደግ ስንል ውሃ እየቀዳን በኃይላንድ እየሞላን ሁሉ እንሸጥ ነበር። ያንን የምንሸጥበትም ማታ ላይ ይመጡና ይወስዱብናል። እዚህ እያለቀሰች እያየች ሁሉ ነበር ያ ነገር ሲሆን የነበረው ሶስት ነበሩ። ከዛ ድጋሚ ሲመጡ ደግሞ አራት ሆነው መጡ ምክንያት እዚ ራሱ እያለቀሰች እንዱ ልዚ እያየች እንኳን ስትላቸው ምንድንም አይሰሙ እንዲረዱ የማይሞክሩ በዛ ሰዓት ነበር። እዚ ራሱ እስካሁን ድረስ ውስጡ አለ። ያ ነገር የአሁን ላይ ራሱ መሳሪያ የያዘ ሰው ስትል እነዚ ሰዎች ናቸው እናቴ ነው የምትለው እስካሁን ድረስ ማለት ነው። በተለይ ማህበራዊ መገለሉና የአንዳንዶች የተዛባ ሚዛን ጎርቶኛል ባይነች ወጣቷ። አንዳንዱ ሰው ወደህ ያደረክ ይመስላችኋል፣ አንዳንዱ ያዝንልሃል፣ ፈልገው አይደለም አንዳንዱ ደግሞ በጣም አይምሮህን የሚነካ ነገር የሚናገርለ አንተ ፈልገህ እንደሄድክ ነገር ያንን ሰው የሚያደርጋለህ ግን ማንም ፈልጉ ይንን ነገር የሚያደርግ የለም። ግማሾቹ ራሱ ከጁንታ አርግዛለች ሁሉ የሚል ሰው ነበር በሰዓቱ ማለት ነው። እና በጣም ይከብድ ነበር። በደም ግፊት ምክንያት የግራ እጃቸውና እግራቸው መንቀሳቀስ የማይችሉት ሌላው የደሴ ከተማ ነዋሪ ደግሞ በወለዱ ወራት ውስጥ ጾታዊ ጥቃቱ እንደተፈጸመባቸው ገልጸዋል። የአራት ወር አራስ ነበርኩ። ወዳናዋ ደግሞ መሄድ አይችልም እግሬ ማለት ነው። መጀመሪያ አንድ ሆኖ መጣና ጠየቀኝ። ማን ጋር ነው የምትሆነ አለኝ። ልጅ አለኝ እንደዚህ የአስራ ሁለተኛ ክፍል ተማሪ ልጅ፣ እሱን ይወስዱብኛል ስለምን ጓደኞች ካላኩት እና ያን ልጅ አቅፍ ቁጭ እንዳልኩኝ መጣ። ከዛ መጣና ስ እየሰራች ነው አለኝ። አንተ የራት ልበላ ነው። ብስኩት ነው ብስኩት ሰጥቶ ነው አልኩት። ልጁን አስቀምጮ አለኝ። ልጁ እኮ እንደምታዩ አይቀመጥም፣ ህፃን ነው አያቅም። አልኩት ስለው ልጁን ትፈልገዋለሽ አለኝ አዎ ፈልገዋለሁ፣ ልጁን ማ ፈልገዋለሁ እንትፈልገውም አልኩት። ልጁን ከፈለግሽው እዛ ፍራሽ ላይ አስቀምጨዋለሁ። እነዛኞቹ የበራፍ ላይ ሆነው አራት ውሪ ውሪ ውሪ ይላሉ። ኧረ ቀስ ኩሪ አልኩኝ። ሰላሳ ገይሬ ብትይ ማንም አይደርስልሽም ማለት ነው አንተዬ፣ አራስ ነኝ እኮ ይኸው ደሜ አልደረቀም ገና፣ ወላይ እውነቴ ነው ደሜ አለ ኧረ ፖዘቲቭ ነኝ አልኩት ደግሞ ይተውኛል ብዬ ማለት ነው መድኃኒቱን ላሳይህ አልኩት። ስለሱ አልተጠየቅሽም አለ አንደኛው። ግጥም አድርጎ ይዞ አንደኛው ሲገናኘኝ እነዛ ይመለከታሉ እኔ አምስቱም ናቸው የተገናኙ አምስቱም ናቸው። የደሴ ሪፈራል ስፔሻላይዝድ ሆስፒታል ስራ አስኪያጅ ዶክተር ሃይማኖት አየለ ከታህሳስ አስር ጀምሮ በአንድ አገልግሎት ማዕከል ውስጥ በሚስጥራዊ የህክምና የምክር አገልግሎት ክፍል ጾታዊ ጥቃት ለደረሰባቸው ሴቶች የምክርና ህክምና አገልግሎት እየተሰጠ መሆኑን ጠቅሰዋል። እንደ ዶክተሯ መግለጫ እስካሁን በተለያየ እድሜ ክልል የሚገኙ ሶስት መቶ ሴቶች አገልግሎቱን አግኝተዋል። አንዳንዶች እርግዝና ተፈጥሮባቸው ወደ አፖርሽንም የገባሉ፣ እርግዝናውም ይቀጠላሉ። እስከላሊበላ ድረስ ያሉት የመጧሉ ብዙዎች ደግሞ ከተማ ላይ ሆነው መገለሉንና አንዳንድ የደረሰውን ነገር የከተማ እዚህ ተጋላጭነቱን ወሬውን በመፍራት ደግሞ ሜሪስቶፕስ ሄዱ ይሉናል የፊ ሄዱ ይሉናል። ይሄዱም እንዳሉ እርግጠኞች ነን አውቀናል፣ ከሪፖርታቸው እንደሰማ ነው አገልግሎትን በሚያገኙበት ክፍል ዙሪያ ማለት ነው። ጥቃቱ ያስከትለውን ስነ ልቦና ተጽዕኖ የከፋ ሲሉ ገልጸውታል ዶክተሯ። ትዳራቸውን አጥተዋል፣ ጓደኛቸውን አጥተዋል። ይሄ ስለደረሰባቸው መገለሉ ማህበራዊ ጨናውና ስነ ልቦናዊ ስብራቱ ከ ከባድ ነው። በተለይ ረጅም ጊዜ በዛ አንድ አራት አምስት ወር የቆዩባቸው አካባቢ ከፍተኛ የሆነ ማህበራዊና የስነ ልቦና የጫና ደርሶባቸው ነው ያገኘ ነው። መሰረቱን እንግሊዝ ሀገር ያደረገው አብሮነት የተባለ የበጎ አድራጊዎች ስብስብ ጾታዊ ጥቃት ለደረሰባቸውና ና በደሴ ሆስፒታል አገልግሎቱን በማግኘት ላይ ላሉ ከ ከሶስት መቶ በላይ ሴቶች ከሶስት መቶ ሺህ ብር በላይ ወጪ በማድረግ የማነቃቂያ ስልጠና የምግብ አቅርቦትና ወደ ህክምና ተቋም እንዲመጡ የትራንስፖርት ወጪያቸውን የመሸፈን ስራ መስራቱን የአብሮነት ስራ አስፈጻሚ ሲስተር ሙልያ አባተ ከለንደን ለአሜሪካ ድምጽ አስታውቀዋል። በጦርነት ለተጎዳው ወገናችን እርባታ አድርገናል። በተለያዩ ከተሞች አንዱ ካደረግናቸው ውስጥ አንድ ነጥብ ሶስት ሚሊዮን የሚጠጋ ለድሃ ድሃዎች ተብሎ በሴ ላይ ለተመረጡ በቀበሌዎች እገዛ አድርገናል። ጥቃት ለተደረገባቸው እህቶች፣ እናቶች፣ ወንዶች፣ ሴቶች ድጋፍ አድርገናል። ብዙም ባይሆን እኒህን ሰዎች በዘላቂነት በማቋቋም የበኩላቸውን ድርሻ ለመወጣት ምን ያህል ዝግጁ ናቸው? ለህክምና የሚመጡ ያሉት ከወልዲያ ከመርሳ ተውለደ ሬኮምቦሻ ለማጣም ባሰሎ ረባቦ ውጫሌ ደሴ ሀይ ኩታበር ሀብሩ ወረይሉ ጠባሴ በጣም በጣም በሚገባ ሁኔታ በአጽኖት እና በአትኩሮት መሰራት ያለበት ይመስለኛል። ይህ በጋራ ቆመን በጋራ የምንሰራበት እድል አለ። ሌሎች ህቶቻችንም ወንድሞቻችንም መጥተው ይሄንን ያዩ አሉ። በጋራ ሆነን ልንደርሳቸው ይገባል የሚል እንትናለኝ። ሌላው እናት ሀገር ናት። ሴት ልጅ እየተደፈረች የሚቀጠልበት ሀገር መሆን የለበትም ብዬ አምናለሁ። ቢዘደይም እህቶቻችን፣ እናቶቻችን ፍትህ የሚያገኙበትም እንሰራለን ብዬ አምናለሁ። በኢትዮጵያ ቤተሰብ መምሪያ የሰሜን ምስራቅ አካባቢ ጽህፈት ቤት የክትትልና ምዘና ባለሙያው ጅላል ሁሴን በበኩላቸው እንዳስታወቁት በአፋር ሎጊያ፣ ሰመራ በሰሜን ወሎ ወልዲያ በሰሜን ሸዋ ደብረ ብርሃን በደቡብ ወሎ ኮምቦልቻና በደሴ ከተሞች በሚገኙት ቅርንጫፍ ክሊኒኮቹ ጾታዊ ጥቃት ለደረሰባቸው ሁለት መቶ አምስት ሴቶች የምክርና የሕክምና አገልግሎት ተሰጥቷል። ከእነዚህ ውስጥ አንድ መቶ ቅዳሴ ሚስጥራዊነቱ የተጠበቀ ልዩ የህክምና መስጫ ክሊኒክ ውስጥ ነው አገልግሎት ያገኙት። የህክምና አገልግሎቱ የተሟላ ነው ለማለት የሚያስችል አይደለም። ምክንያቱም በችግሩ ወቅት አብዛኞቹ የአገልግሎት መስጫ ክሊኒኮቻችን ዘረፋ ተፈጽሞባቸዋል፣ ንብረቶቹ ወድመዋል። የደሴውን እንኳ ብቻ ለይተን ብናይ አገልግሎት የምንሰጥባቸው ክሊኒኮቻችን አምቡላንስን ጨምሮ የተለያዩ የህክምና ቁሳቁስ የመድኃኒቶች በከፍተኛ ሁኔታ ነው የወደሙት እና የተዘረፉት። ስለሆነም አሁን አገልግሎት እየሰጠን ያለ ነው ባለን እና ከዋናው መስሪያ ቤት ባገኘነው እገዛ መሰረት እንዲሁም እየተተገበሩ ባሉ የኢመርጀንሲ ፕሮጀክቶች ድጋፍ መነሻነት ነው። ጾታዊ ጥቃቱ መድፈርንና ድብደባን የሚያካትት መሆኑን የሚናገሩት ደግሞ በኢትዮጵያ ቤተሰብ መምሪያ የደሴ ሚስጥራዊነቱ የተጠበቀ ልዩ የህክምና መስጫ ክሊኒክ የህክምና አገልግሎት በመስጠት ላይ የሚገኙት ሰለሞን ፍሳህ ናቸው። በዋናነት ርግዝና የተፈጠረባቸው ሰዎች አሉ። ሁለት ሰዎች ጋር ኤች አይ ቪ በደማቸው ውስጥ የተገኘበት ሁኔታ አለ። እንግዲህ ከእነሱ ጋር ተያይዞ ከዛ በፊት ነጻ የነበሩ ከመደፈሩ በኋላ የመጣ ነው። ከዚህ ከጉበት ቫይረስ ጋር ተያይዞ የተገኘባቸው እንግዲህ ቁጥራቸው ይህን ያህል ነው ብዬ መናገር ማልችልም ብዙ አሉ። ጊዜና የፈጠረባቸውም አንዱ ለሰዎች ውርጃ የማይመች ስለሆነ ከእኛ ቀን በላይም ስለሆነ ወደ ሌሰው ሪፈራ ያልናቸው ሰዎች አሉ። እንወልደዋለን እንግዲህ አማራጭ የለንም ያሉም ሰዎች አሉ። ሌሎቹን ግን በህክምና ደረጃ የሚታከሙትን ህክምና ያከምንበት ሁኔታ ነው ያለ። ብዙዎቹ የአባላዘር ተጠቂ ተጠቂ ሆነዋል። እነሱም ደግሞ መድኃኒቶቹ ብዙ ጊዜ ውድም ስለሆኑ የትኛውን ቦታ ላይ ስለማይገኙ እንደ አጋጣሚ ክሊኒክ የማልነበሩ እና ውጭ ገዝተው እንዲጠቀሙ ነገር ግን ሪሲት አንጥተው በእኛ በኩል ሂሳቡ የተወራረደበት ያሉበት ሁኔታ ነው ያለው። የጥቃት ሰለባ ሆነዋል የተባሉት ሴቶች ከፍተኛ ኢኮኖሚ ችግር ውስጥ እንደሆኑ እና መንግስት እንዲያቋቁማቸው የጠየቁ ሲሆን የክልሉን የሴቶች ሕጻናትና ማህበራዊ ጉዳይ ቢሮ በጉዳዩ ላይ ለማናገር ሙከራ እያደረግን ነው። እንደተሳካልን እንመለስበታለን። ጥቃት ለደረሰባቸው ሴ ች የምክርና የሕክምና አገልግሎት የሚሰጠው በነፃ ሲሆን የደሴ ሪፈራል ስፔሻላይዝድ ሆስፒታልም ሆነ በኢትዮጵያ ቤተሰብ መምሪያ የሰሜን ምስራቅ አካባቢ ጽህፈት ቤት ክሊኒክ የህወሓት ኃይሎች አድርሰዋቸዋል በተባሉ ውድመትና ዘረፋ ምክንያት አገልግሎቱን በተሟላ ደረጃ ለመስጠት የሚችሉበት ቁመና ላይ እንደማይገኙ ጠቅሰው የድጋፍ ጥሪ አስተላልፈዋል። የክልሉም ሆነ የፌዴራል መንግስት ህወሓትን በፆታዊ ጥቃት በጤና ተቋማት ዝርፊያና ውድመት በተደጋጋሚ የከሰሰ ሲሆን ከህወሓት በኩል የተሰጠ ምላሽ የለም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ዜነኝ ከደሴ። በሌላ በኩል በዚህ ጦርነት ውስጥ በሴቶች ላይ በሁሉም ወገኖች ጥቃቶች ተደጋግመው መፈጸማቸው የሚሰማው ለምን እንደሆነ ሰሞኑን በአሜሪካ ድምፅ ተጠይቀው የነበሩት የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጥሰቶች አጥኚ አቶ ፍስሀ ተክሌ የሚከተለውን መልስ ሰጥተው ነበር። ብዙ ጊዜ ጦርነት የሚካሄድበት ጊዜ በተለይ የእርስ በርስ ጦርነት የሚኖርበት ጊዜ አንደኛ የህግና የስርዓት መጥፋት ክፍተት ይፈጠራል። በዚህ ጊዜ እንግዲህ ማንኛው መሳሪያ ያለው ሰው ሌላ ማድረግ የማይችለውን ነገር ለማድረግ ይሞክራል። ስለዚህ የሚያገኛቸውን ሴቶች፣ ወንዶች ሊሆን ይችላል ፆታዊ ጥቃት የማድረግ ነገሮች ሊታዩ ይችላሉ። ከዛ ውጭ ደግሞ ፆታዊ ጥቃት ሌላው ስነ ፆታ ስርዓታችን መገለጫ ነው። በተለይ በጦርነት ውስጥ እና በዚህ ጊዜ ላይ ወንዶችን ካገኙ ጠላት ናቸው ብሎ የሚያምናቸውም ብዙዎቹን መግደል አሁን ትግራይ ውስጥ ሆነ አማራ ክልል ውስጥ ያየ ነው። ጥቃት ሲፈጸምባቸው ወንዶችን ያገኛቸውን የመግደል ነገር አለ። ሴቶች ሲሆኑ ግን የበለጠ ከባድ ጉዳት ከማድረግ ሳንሳ ጠላታቸውን የመበቀል አይነት ስም በማለት ሴቶቹን ደግሞ አስከፊ የሆነውን አስገድዶ መፈጸም ነገር አለ። ሌላው እንግዲህ ያው የተለያዩ ዩ የህብረተሰብ ክፍሎች በተለይም ደግሞ የብሔር ብሔሮች በመሀላቸው ጥላቻ ሲሆን ጥላቻቸውን ወደ የሚገልጹበት መንገድ ሊሆን ይችላል እና አንፎርቹኔትሊ በና ጥላቻ እንግዲህ በሴቶች ላይ ነው የሚፈጽሙት። በሴቶችና በህፃናት ላይ ብዙ ጊዜ እንደዚህ አይነት ነገሮች ናቸው። ኢትዮጵያ ውስጥ ብቻ አይደለም ብዙ ቦታዎችም ላይ እንደዚህ ነገር ሲፈጸም እናያለን። ምናልባት የኢትዮጵያ የባሰ ሊሆን ይችላል። ምናልባት ከስር ያለውን ጥላቻ መጠን የሚያሳይም ሊሆን ይችላል እያስባለሁ። ወደ ቀጣዩ ዘገባችን እንለፍ። የኢትዮጵያ መንግስት የትግራይ ኃይሎችና ሌሎችም የታጠቁ ኃይሎች ለሰሜን ኢትዮጵያዊ ቀውሶች መቀጠል ምክንያት እየሆኑ ነው ያለውን ሁከትና የበደል አድራጎቶች እንዲያቆሙ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌ ተማጽኖ አቅርበዋል። በዚህ ዙሪያ ሊሳ ሽሌን ከጄኔቫ ያደረሰችንን ዘገባ ቆንጂት ታየ ታቀርበዋለች። በሰሜን ኢትዮጵያ እየተባባሱ ያሉት የሰብአዊ መብቶችና የሰብአዊ ደህንነት ቀውሶች አሳሳቢ መሆናቸውን የተባበሩት መንግስታት ድርጅቷ የሰብአዊ መብቶች ኃላፊ ትናንት ተናግረዋል። በኢትዮጵያ መንግስት ኃይሎችና በትግራይ ህዝባዊ ነፃ አውጪ ግንባር ህወሀት መካከል 16 ወራት ያስቆጠረው ግጭት ወደ አጎራባች የአማራና የአፋር ክልሎች መስፋፋቱን ሚሸል ባሽሌ አውስተዋል። በዚህም የተነሳ አሉ በሰላማዊ ሰዎች ላይ የሚደርሰው ሞትና ጉዳት እንዲሁም የሲቪላዊ ንብረቶች ውድመት ጨምረዋል። በዚህ ጦርነት የሚዋጋ ከዚህ እጁ ንጹሕ የሆነ አንዳችም ወገን የለም ሲሉም አክለዋል። ኮሚሽነሯ ይህን ያሉት የሰብአዊ መብቶች ቢሯቸው ጦርነቱን በሚመለከት ያጠናቀረውን አዲስ ሪፖርት ይፋ ባደረገበት ወቅት ነው። ጽሕፈት ቤታቸው እንደ አውሮፓውያን አቆጣጠር ከአምና ጥቅምት 22 እስከ የካቲት 28 የነበረውን ጊዜ በሸፈነበት ሪፖርቱ የኢትዮጵያ አየር ኃይል በተደጋጋሚ ባደረሳቸው የአየር ጥቃቶች በመቶዎች የተቆጠሩ ሲቪሎች መገደላቸውና መቁሰላቸውን መዝግበዋል ብለዋል። በዚሁ ጊዜ ውስጥ የትግራይ ኃይሎችና ሌሎችም የታጠቁ ቡድኖች በአፋርና በአማራ ክልሎች ባደረሷቸው አውዳሚ ጥቃቶች ብዛት ያላቸው ሰዎች ተገድለዋል፣ በብዙ መቶዎች የሚቆጠሩ ቆስለዋል ሲሉ የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሸል ባሽሌ አመልክተዋል። ተፋላሚዎቹ ወገኖች ከባድ የሰብአዊ መብት ጥሰት፣ ዝርፊያ፣ ትምህርት ቤትና የጤና ተቋማትን ጨምሮ ሲቪላዊ መሰረተ ልማቶች ሰብአዊ ጉዳዮች ሕግ ስጋት ደቅነዋል። ሕጉ ሲቪሎችንና ሲቪላዊ ተቋማትን ሆነ ብሎ ኢላማ ማድረግን ወታደራዊ ኢላማዎችንና ሲቪሎችን ሳይለዩ በዘፈቀደ ጥቃት ማድረስን ይከለክላል። መንግስትን የትግራይን ኃይሎችና በግጭቱ ላይ ያሉ ሌሎች ቡድኖቹንም በሙሉ እንዲህ ያሉ ጥሰቶችን እንዲያቆሙ በድጋሚ አሳስባለሁ። በጄኔቫ የተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ መልእክተኛ አምባሳደር ማህሌት ኃይሉ ጓዴ ሪፖርቱ እንዳሳዘናቸው ገልጸዋል። የወጣው ሪፖርት በሐሰት ትርክቶች ላይ የተመሠረተ በተጨባጭ መሬት ላይ ካለው እውነታ ጋር የማይገናኝ ነው ሲሉ ከባድ ነቀፌታ ነው ያሰሙት። አክለውም ሰብአዊ መጥ ሽብርተኛ ቡድኖች ሲሉ የጠሯቸውን ለማገዝ እና የኢትዮጵያን መንግስት ለመጉዳት ያላአግባብ መጠቀሚያ መደረጉ ያሳዝናል ያሉት አምባሳደር ማህሌት ኢትዮጵያ የሰብአዊ መብቶች ግዴታዎቿን አክብራለች፣ ገንቢ ውይይቶች በማካሄድ ለግጭቱ መፍትሄ ለማግኘትም ዝግጅነቷን አሳውቃለች ብለዋል። የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ባሽሌ በትግራይ ክልል ያለው ሰብአዊ ቀውስ እየተባባሰ ነው ብለዋል። ውጊያውና የጸጥታው መደፍረስ ሰብአዊ እርዳታ ወደ ክልሉ እንዳይጓጓዝ ማደናቀፉን ቀጥሏል። ይህም የምግብ እጥረቱን ድህነቱንና መፈናቀሉን አባብሶታል ብለዋል ኤክሰለንሲስ የሰብዓዊ መብቶች ከፍተኛ ኮሚሽነር ቢሮ በሪፖርቱ ባካተተው ጊዜ ውስጥ ከ አስራ አምስት ሺህ የሚበልጡ ሰዎች መንግስት ከደነገገው የአስቸኳይ ጊዜ አዋጅ በተያያዘ በዘፈቀደ መታሰራቸውም መዝግቧል። እንደሚታየውም ከታሰሩት ውስጥ የሚበዙት የትግራይ ተወላጆች የሆኑ ተራ ዜጎች ናቸው። የመንግስቱ ባለስልጣናት የአስቸኳይ ጊዜ አዋጁን ለማንሳት መወሰናቸው አበረታቶኛል። የኢትዮጵያ መንግስት በትግራይ በህወሀት ላይ ህግ የማስከበር እርምጃ ሲል የጠራውን ወታደራዊ ዘመቻ በ2012 ዓ ም ጥቅምት 25 ላይ መጀመሩ የሚታወስ ነው። ከ6 ሚሊዮኑ የክልሉ ህዝብ ውስጥ 40 ከመቶው በበረታ ረሃብ እየተሰቃየ መሆኑንና 400 ሺህ ሰዎች ቸነፈር አፋፍ ላይ እንደሚገኙ የተባበሩት መንግስታት ድርጅት አመልክቷል። ከዚሁ ከተባበሩት መንግስታት ድርጅት ዜና ሳንወጣ የድርጅቱ ቃል አቀባይ ስቴፋኔ ዱጃሪክ በኢትዮጵያ 175000 ሰዎች በድርቅ ምክንያት ከመኖሪያ ቀያቸው መፈናቀላቸውን ገልጸዋል። ኤደን ገረመው ዝርዝሩን ታቀርብልናለች። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዱጃሪክ ትላንት ለጋዜጠኞች በሰጡት ማብራሪያ በኢትዮጵያ አንድ መቶ ሰባ አምስት ሺህ የሚሆኑ ሰዎች በድርቁ የተነሳ ሲፈናቀሉ ከአንድ ነጥብ አምስት ሚሊዮን በላይ የሚሆኑ የቀንድ ከብቶች ደግሞ በውኃና በመኖ እጦት ሳቢያ መሞታቸውን አስታውቀዋል። የተባበሩት መንግስታት ድርጅትና አጋሮቹ እርዳታን በመጨመር ለሁለት ነጥብ ሰባት ሚሊዮን ሰዎች የሚደርስ የምግብ ድጋፍ ማድረሳቸውንም አስታውቀዋል። ከሳምንታት በፊትም አንድ መቶ ሀያ ሜትሪክ ቶን መድኃኒት ሴቶችና አልሚ ምግቦች በድርቅ በተጎዱ አካባቢዎች የምግብ እጥረት ላለባቸው ህጻናት እንዲደርስ መላኩንም ገልጸዋል። ይሁን እንጂ አሁንም ቢሆን እርዳታን ለማስፋፋት ተጨማሪ የገንዘብ ድጋፍ እንደሚያሻ ገልጸዋል። በአካባቢው ያለው ድርቅ ጎረቤት ሀገር ሶማሊያንም ማጥቃቱን ገልጸው በሶማሊያ አራት ነጥብ አምስት ሚሊዮን ሰዎች በድርቁ ሳቢያ መጎዳታቸውንና ስድስት መቶ ሰባ ሺህ የሚሆኑ ሴቶች፣ ወንዶችና ህጻናት ከመኖሪያ ቀያቸው መፈናቀላቸውንም ገልጸዋል። በሶማሊያ በአንዳንድ በድርቁ በተጎዱ ቦታዎች ካለፈው ህዳር ጀምሮ የውሃ ዋጋ በሰባ ሁለት በመቶ መጨመሩን ገልጸዋል። ቃል አቀባዩ አክለውም ድርቁ በዚህ ከቀጠለ አንድ ነጥብ አራት ሚሊየን የሚሆኑ እድሜያቸው ከአምስት አመት በታች የሆኑ ህጻናት በአጣዳፊ የምግብ እጥረት እንደሚጎዱም ገልጸዋል። በሶማሊያ ለአምስት ነጥብ አምስት ሚሊየን ሰዎች ድጋፍ ለማድረግ አንድ ነጥብ አምስት ቢሊየን ዶላር የሚያስፈልግ ሲሆን እስካሁን ድረስ ግን ከዚህ ገንዘብ ውስጥ ሶስት ነጥብ ሶስት በመቶ የሚሆነው ገንዘብ ብቻ መገኘቱን ገልጸዋል። በቀጣይ የምናልፈው ደግሞ ወደ ሶማሊያ የምርጫ ሁኔታ ይሆናል። ዓለም አቀፉ የሴቶች ቀን በሚከበርበት በዚህ ሳምንት ውስጥ በተጓተተው የሶማሊያ የፓርላማ ምርጫ የሶማሊያ ህግ አውጭዎች ቃል የገቡትን ሰላሳ በመቶ የሴቶች ኮታ ማሟላት አልቻሉም። እስካሁን ድረስም የሶማሊያ ባህላዊ ጎሳ አመራሮች ሴቶችን መምረጥ ባለመፍቀዳቸው በሶማሊያ ፓርላማ ውስጥ የኮታውን ግማሽ ያክል ሴቶች አለመገኘታቸው ተገልጿል። ዘገባው የአህመድ መሀመድ ነው። ኤደን ገረመው ታቀርበዋለች። የሶማሊያ የሴቶች ማህበር ሊቀመንበር ባቱሎ አህመድ ጋምባሌ በዘንድሮው የዓለም አቀፍ የሴቶች ቀን የሚያከብሩት ነገር የላቸውም። ጠቅላይ ሚኒስትር መሐመድ ሮብሌ በተጓተተው የሶማሊያ የፓርላማ ምርጫ ውስጥ በሀገሪቱ የህግ አውጪ ምክር ቤት ሴቶች ሰላሳ ከመቶ መቀመጫ እንዲኖራቸው የማስቻሉን ጥረት እንዲመሩ ነበር የሾሟቸው። ነገር ግን ጋምባሌ ሴት ተወዳዳሪዎች የወንዶች የበላይነት በሰፈነበት በሶማሊያ ማህበረሰብ ውስጥ ተቀባይነትን አጥተዋል ይላሉ። የምርጫው አካሄድና አፈጻጸም ከተስማማንበት የተለየ ነው። እያንዳንዱ ሶስትና ከዚያ በላይ መቀመጫ ያሉት ማህበረሰብ ለሴቶች አንድ መቀመጫ በኮታው መሰረት መተው ነበረበት። አንዳንድ የጎሳ መሪዎች ህግ አውጪዎችን ለመምረጥ ቁልፍ የሆነ ሚና ያላቸው ቢሆንም ሴቶች ወደ አመራር እንዳይመጡ ገድበዋል ይላሉ ጋምባሌ። ሁለት መቶ ሰባ አምስት መቀመጫ ባለው በሶማሊያ የታችኛው ምክር ቤት ውስጥ እስካሁን ድረስ ጎሳዎቹ የሾሙት አርባ አራት ሴቶችን ብቻ ነው። ሰላሳ በመቶ የሚለውን የፓርላማ ኮታ ለመሙላትም እንደ አውሮፓውያን አቆጣጠር እስከ መጪው መጋቢት 15 ድረስ አርባ ሴቶችን መምረጥ ይኖርባቸዋል። ይሁን እንጂ ጋምባሌ በዚህ ወቅት ሰላሳ በመቶ የሚለውን ኮታ ማሟላት የማይ በምርጫው ላይ ለመሳተፍ የተነሱ ብዙ ሴቶች አልተፈለጉም። ማንም ክብር የሰጣቸው የለም። ሴቶችን ሊያሳድግ ይችል የነበረ መብታቸውም አልተሰጣቸውም። ችግሩ የተፈጠረው ሕጉን ላለማክበር በመረጡ በሀገራዊ የምርጫ ኮሚሽንና በክልሉ ፕሬዚደንት ነው። የሶማሊያ ኢመደበኛ የፌዴራል የምርጫ ቡድን ባልደረባ አህመድ ሳፈና የምርጫ አካሉ አስፈላጊውን ነገር አሟልተዋል ሲሉ ሀሳብ ያነሳሉ። አነጉ ዋሐን ሰላሳ በመቶ የሚሆነው የፓርላማው መቀመጫ ለሴቶች ብቻ ነው። መጥተው ያለበት ልክ ወንዶች እንደሚያደርጉት መደረግ አለበት። ነገር ግን የሶማሊያ ሴት ተፎካካሪዎች የወንድ የበላይነት በሰፈነበት ሀገር ውስጥ የጎሳ ተወካዮች ሴት ተወዳዳሪዎችን ይንቃሉ ይላሉ። አይሻ ኦማር ጀስዲር በሶማሊያ ደቡባዊ ማዕከላዊ ሂርሻብሌ ግዛት ተወዳዳሪ ናቸው። እሳቸው በሶማሌ ባህል ሴቶች ካገቡ በኋላ የመጡበት ጎሳ አባል ሳይሆን የባላቸው ጎሳ አባል ተደርገው ነው የሚታዩት ይላሉ። ጎሳዎቹ ወንዶችን እንጂ ሴቶችን አይመርጡም፣ ምክንያቱም በሶማሊያ ሴቶች የባሎቻቸው ጎሳ አባላት ተደርገው ነው የሚታሰቡት። የሚያሳስበኝም ልጆቼ የራሳቸው ጎሳ አባል ተደርገው አለመታየታቸው ነው። ከጦርነት እያገገመች ባለችውና ሽብርተኝነትን በምትዋጋዋ በሶማሊያ ወንዶች ሁሌም ቢሆን ፖለቲካዊ ኃይሉን እንደተቆጣጠሩ ነው። የሶማሊያ ምርጫ ከአንድ ዓመት በፊት እንደሚደረግ ቢጠበቅም ፕሬዚዳንት ሙሐመድ አብዱላሂ ሙሐመድና አጋሮቻቸው የፓርላማውን ጊዜ በማራዘማቸው አለመስማማት ነግሷል። በሞቃዲሹ ከባድ ግጭት ከተፈጠረና የተለያዩ ዓለም አቀፍ ጫናዎች በኋላ የተገፋው ምርጫ የጸና ሲሆን የሶማሊያ ምርጫም ከዛ በኋላ በተለያዩ ጊዜያቶች ሲጓተት ቆይቷል። ለመጨረሻ ጊዜም እንደ ኤሮፓን አቆጣጠር በየካቲት 25 2022 ዓ.ም የተራዘመ ሲሆን በመጪው መጋቢት 15 በጎሳዎቹ የተመረጡት ሕግ አውጮች ቀጣዩን የሶማሊያ ፕሬዚዳንት እንደሚመርጡም ይጠበቃል። አድማጮች ባጋጠመን የቴክኒክ ችግር ምክንያት ምስል ማሳየት ባለመቻላችን ይቅርታ እንጠይቃለን። በተከታይ የምናልፈው ደግሞ ወደ ወቅታዊ የሩሲያና የዩክሬን ጉዳይ ይሆናል። ዩናይትድ ስቴትስ ከሩሲያ ላይ የኃይል አቅርቦቶችን እንደማትገዛ ማስታወቃቸውን ተከትሎ የዓለም የነዳጅ ዋጋ አሻቅቧል። ዩናይትድ ስቴትስ የወሰደችው ይህ እርምጃ የሩሲያው ፕሬዚዳንት ቭላዲሚር ፑቲን መንግሥት በዩክሬን ላይ ለፈጸመው ወረራ የከበደ ቅጣት ሊሆን እንደሚችል ተገልጿል። የቪኦኤ የዋይት ሐውስ ዘጋቢ ፓትሲ ዋዲ ኩስዋራ ያደረሰችንን ዘገባ ቆንጅታዬ ታቀርበዋለች። በዩናይትድ ስቴትስ የነዳጅ ዋጋ እጅጉን እያሻቀበ ነው። ካሊፎርኒያ ውስጥ የነዳጅ ዋጋ ከአምናው በሰላሳ ከመቶ ጨምሯል። ገናም እየባሰ ነው የሚሄደው። ዩናይትድ ስቴትስ በሩሲያ ኢኮኖሚ ዋና የደም ስር ላይ አነጣጥራለች። ከሩሲያ አንዳችም ዘይትም ሆነ ሌላ የኃይል ምንጭ አናስገባም። ይህም ማለት ከአሁን በኋላ የሩሲያ ዘይት ወደ ዩናይትድ ስቴትስ ወደብ መግባት አይችልም። የአሜሪካ ሕዝብ የፑቲንን የጦርነት አውታር በከባዱ መታው ማለት ነው። ፕሬዚደንት ጆ ባይደን ዩናይትድ ስቴትስ ከሩሲያ ነዳጅ እንደማትገዛ ይፋ አድርገዋል። ዩናይትድ ኪንግደምም ከዚህ ዓመት በኋላ ከሩሲያ ነዳጅ መግዛት እንደምታቆም አስታውቃለች። የአውሮፓ ህብረት በበኩሉ የሩሲያ የተፈጥሮ ጋዝ ፍላጎታችንን መጠን ዘንድሮ በሁለት ሶስተኛ እንቀንሳለን ብሏል። ተንታኞች የሞስኮ የነዳጅ ሽያጭ ገቢ በአጭር ጊዜ ውስጥ በጣም ላይጎዳ እንደሚችል ይናገራሉ። የኋላ ኋላ ግን የነዳጅ እገዳው ከፋይናንስ እገዳዎቹም በላይ ሞስኮን እጅጉን እንደሚጎዳት ነው የሚጠበቀው። በጀርመን ማርሻል ፈንድ ተቋም አንጋፋ አባል የሆኑት ክሪስቲን በርዚና ሲያስረዱ እንዲህ ብለዋል። ምን አይነት ጉዳት እንደሚያደርስ በውል ከወዲሁ መገመት ትንሽ ያስቸግራል፣ ምክንያቱም በጊዜው ከሚኖረው የነዳጅና የጋዝ ዋጋ ጋር የሚያያዝ ስለሚሆን ነው። ነገር ግን የሩሲያ የነዳጅና የጋዝ እንዲሁም የከሰል ምርት ሽያጭ በከፍተኛ መጠን ከቀነሰ ኢኮኖሚዋ ይጎዳል፣ ምክንያቱም የእነዚህን ምርቶች ዋጋ መጨመር በዩናይትድ ስቴትስና አውሮፓ ኢኮኖሚዎች የተወሰደውን ድንገተኛ እርምጃ ሙሉ በሙሉ ለመቋቋም አይረዳም። ዩናይትድ ስቴትስ ከሩሲያ የምትገዛው ከምታስገባው የነዳጅ አቅርቦት ስምንት ከመቶውን ብቻ ሲሆን የአውሮፓ ሕብረት ሀገሮች ደግሞ አርባ ከመቶውን የተፈጥሮ ጋዝና ሀያ ሰባት ከመቶውን የነዳጅ አቅርቦታቸውን የሚያገኙት ከሩሲያ ነው። የሩሲያ ምክትል ጠቅላይ ሚኒስትር አሌክሳንደር ኖቫክ ለአሶሽየትድ ፕሬስ የሚከተለውን አስተያየት ሰጥተዋል። በአውሮፓ ገበያ የሩሲያን ነዳጅ አቅርቦት መጠን በፍጥነት መተካት የማይቻል ነገር ነው። ከአንድ ዓመት በላይ ይወስዳል። ከዚያም ሌላ ለሸማቹ ዋጋው በጣም ይወደድበታል። ፕሬዚደንት ባይደን የሩሲያ ነዳጅ እገዳውን ያወጁት ከዲሞክራትም ከሪፐብሊካንም የምክር ቤት አባላት የተሽጎደጎደባቸውን ጠንካራ ግፊት ተከትሎ ሲሆን ከዩናይትድ ስቴትስ ስትራቴጂያዊ ተቀማጭ የነዳጅ ክምችት 30 ሚሊዮን በርሜል ነዳጅ እንዲለቀቅ አዘዋል። ባለሥልጣኖቻቸውም ነዳጅ አምራቾቹ ሀገሮች ቬኔዙዌላና ሳውዲ አረቢያን ከሩሲያ አቅርቦት ተያይዞ የሚደርሰውን ክፍተት እንዲያሟሉ ለማሳሰብ እየተንቀሳቀሱ ናቸው። ከትናንት በስቲያ ሰኞ ኪኒፒያክ ዩኒቨርሲቲ ያወጣው የሕዝብ አስተያየት እንደሚያሳየው ከተጠየቁት አሜሪካውያን ውስጥ ሰባ አንድ ከመቶ የነዳጅ ዋጋ የሚጨምር ቢሆንም እገዳውን እንደሚደግፉ ተናግረዋል። የሎስ አንጀለስ ከተማ ነዋሪዎቹ ጃክሊን ሴንጣን እና ና ኤሪክ ላክስ እንዲህ ብለዋል። ዩክሬን በአምባገነን መንግስት ከምትያዝ የነዳጅ ዋጋ ቢወደድብኝ እመርጣለሁ። ይህ ትክክለኛውን ነገር ለማድረግ የሚከፈል ዋጋ ነው። በሩሲያው ነዳጅ ላይ በተጣለው እገዳና በዩክሬን በቀጠሉት ቀውሶች ሳቢያ የዓለም የነዳጅ ዋጋ እጅጉን እያሻቀበ ነው። ዓለም አቀፍ የድፍድፍ ነዳጅ ዋጋን በሚከታተለው በብረንት ክሩድ መሠረት ትናንት ማክሰኞ አንድ በርሜል ድፍድፍ ነዳጅ ከ132 ዶላር በላይ ተሸጠዋል። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ራዲዮ ነው። አሁን የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ ወደ ያዝ ነው የመጀመሪያው ቅንብር እንለፍ። ይህ የመጀመሪያው ቅንብራችን ልጆቻቸውን ለብቻቸው የሚያሳድጉ እናቶችን የሚያግዝ መላ የምታፈላልግ ወጣት ያስተዋውቀናል። ወጣቷ በተለያየ ሁኔታ ውስጥ ወላጅ አባቶቻቸው የተለዩቸውን ህጻናት ሊረዷቸው የሚችሉ በውጭ የሚኖሩ ኢትዮጵያውያን የምታፈላልግ በበጎ ስራ የተሰማራች የቀድሞ ዘፋኝና አሁን ደግሞ ዘማሪ የሆነች ወጣት ናት። የመቀሌው ዘጋቢያችን አለም ፍስሐ በምትሰራቸው በጎ ስራዎች ዙሪያ ተከታዩን አሰናድቶ ልኳል። አወጣሽ ፍትዊ በተለያዩ ምክንያቶች አባታቸው የተለያቸውን ህጻናት ተጋሩ ዲያስፖራን በማስተባበር በማገዝ ላይ ትገኛለች። አወጣሽ ቀደም ሲል ዘፋኝ ሆና በሰናይና አውደ ዓመት በሚሉ ዘፈኖቿ ትታወቃለች። አሁን ወደ መንፈሳዊ ህይወት በመግባት መዝሙር ሰርታለች። ይህ መንፈሳዊ ህይወት ስለ ሰው እንዳስብ ይረዳሃል ትላለች። ለሙዚቃ በቃኝ ብዬ ከወረዲ አንድ መዝሙር ሰርቻለሁ። አሁንም ሰርቻለሁ። ጥሩ ነው። መንፈሳዊ ህይወት እንግዲህ ያው ለሰው እንድታስብም ስለሚረዳ ጥሩ ነው። አወጣሽ አነን ደቀይ ማለት እኔ ለልጆቼ የሚል ፕሮጀክት በመቅረጽ ጫገር የሚገኙ ሁለት እህታሞች በመነጋገር ለተቸገሩ የህጻናት እናቶች በቀጥታ ከሚያግዛቸው ሰው ጋር በመገናኘት እገዛውን ቀጥታ ወደ የባንክ ሂሳብ ቁጥራቸው እንዲገባ እንደምታደርግ ትናገራለች። አዎ ስራው እንግዲህ እኔ ለልጆቼ አነን ደቀይ የሚለው ትርጉሙ ራሱ ልጆቼ ልጆች እዚህ ያሉት ልጆች ከዲያስፖራ ጋር ያገናኘ ናቸው ና ልክ ልጆቻቸው አይተዋቸው እንዲያስተምሯቸው እንዲረዷቸው ነው። ያው አላማው ማለት ነው እና፣ በዚህ አጋጣሚ ሁሉም ወደውታል። እዛ ዲያስፖራ ያሉት የእኛ አሰራር ወደውታል። ምክንያቱም በቀጥታ የምትረዳዋን ሴትዮ ስለሚያገኙ ማለት ነው። አካውንት ነንበሯና ስልኳን ነው እኔ የምሰጠው። ከዛ እነሱ ደውለው ወደ አካውንቷ ነው ብሩም ያስገቡት። ስለዚህ በቀጥታ ሴትዮዋን ስለሚያገኟት ደስተኞች ናቸው። በዚያ መልኩ ስናግዝ ነበረ። የቤት አባወራዎች በተለያዩ ምክንያቶች ከልጆቻቸው በመለየታቸው ህጻናትን የማሳደግ ኃላፊነት በእናቶች ብቻ በመውደቁ ችግር ላይ የሚገኙ ህጻናት ናቸው የዚህ ፕሮግራም ተጠቃሚው። ይችላለች አወጣሽ ፍትዊ አዎ። ችግር ላይ ያሉት ባሎች ይሄዳሉ እንግዲህ ከዚህ ወጥተው ነበረ። ልጆች ይዘው ቤት አራት አምስት ፋሚሊ ሆነው የሚረዳቸው የለም፣ ስራ የላቸውም ስለዚህ እነዚህ ሰዎች ያው ለሁለት ልጆች እንኳን ብትችል ያው ያብቃቃሉ ከማለት እንደዚህ የተቸገሩትን ቅድሚያን ሰጥ ነበረ። በወር ለአንድ ህጻን ሁለት ሺ ብር ነው እኛ ስናስተዋውቅ የነበረው በዛ መልኩ ሲረዱ ነበረ። ከዛ እናቶች ሳይሆን ያው ለእናቶች ነው የሚላከው። በእርግጥ ግን ህጻናቶቹ ስናስባቸው ስልሳ ህጻናት ደርሰን ነበር ባጭር ጊዜ፣ አባት የሌላቸው ማለት ነው። ያው ከዚህ እዚህ ያልነበሩ በተለያየ ምክንያት በህመምም ሊሆን ይችላል ብዙ ነገር ማለት ነው። ከዚህ ሞተው የነበሩት ማለት ነው። አወጣሽ፣ ከዚህ በተጨማሪ በፋና የወጣቶች ብድርና ቁጠባ ማህበር ስር የተቋቋመው ፋና ምግባረ ሰናይ አውራ ተዋናይ ነች። ከአራት መቶ የሚደርሱ የተቸገሩ ወገኖች ማገዛቸውን ትገልጻለች። ፋና ማለት ፋይናንስ ላይ የሚሰራ ድርጅት ነው። ፋና ምግባረ ሰናይ ማነው? ፋና መናእሰ የሚባል የፋይናንስ ስራ ላይ የሚሰራ ነው። ማይክሮ ፋይናንስ ማለት ነው እና ከዛ እሱ ፋና ምግባረ ሰናይ ፋና ድርጅት ፈጥሮ ህጻናት ተጥለው ነበር ምልህ፣ ያው ብዙ እናትም አባትም ያጡ ህጻናት እዚህ ብዙ ነበሩ። ና ሰባት መቶ ህጻናት የሆነ ጊዜ ላይ መጡ። አንዳንዱ ሰዱ ሲባል እንደሱ ከሚሆን ለምንኛ እንትና ተውቃማና እናስተካክልም አለን። ና ምግባረ ሰናይ ፋና በጎ ምግባር ማለት ነው እዛ ደረግን ከዛ አባሎቻችን ወደ ሀያ ሺህ አባል ስላለን እነሱ ደግሞ ያው አስር አስር ብሎ እንኳን ብናዋጣ ከፋናም ትርፍ የሆነውን ነገር አድርገን እናግዝ ብለን ያው ብዙ ሰዎች አግዘናል እኔ እስከማቀው ወደ አራት መቶ ምናምን ሰው ጸጋ ኪዳነ እኔ ለልጄ በሚለው ፕሮግራም ተጠቃሚ ናት ጸጋ ሶስት ልጆች አሏትና ባለቤቷ ለረጅም ጊዜ ከሷ በመለየት ምክንያት ከባድ ችግር ላይ ስትወድ አወጣሽ ለደረሰት ላት ትናገራለች በጣም አስከፊ ለመግለጽ የሚከብድ ጊዜ ነበረ፣ እና ሁኔታው እስካሁን ድረስም ቀጣይ ነው ያለው። በጣም ማለት ሰው ችግር ላይ ነው ያለው በችግር ላይ ችግር እየተደራረበበት ነው ያለው። ወደ እኔ ስመጣ ማለት ሶስት ልጆች አሉኝ። ትልቁ ሰባት አመቱ ነው ትንሹ ሶስት አመት ማለት ነው። አባታቸው ነበር የሚንከባከባቸው እሱ ነበር የሚጧሯቸው ለብዙ እንትን ግን ወራት ግን ከኔ ጋር አልነበረም። በጣም ችግር ላይ ነበርኩኝ። እንደ አጋጣሚ የሆነው ግን እን መልአክ ሲሊክልኝ እግዚአብሔር አወጣሽ የምትባል እህት አገኘውኝና ደወለችልኝ። ሶ ከዲያስፖራ ጋር አገናኘችኝ። ከስዊድን የምትቀመጥ ምህረት መለስ የምትባል በጣም ትልቅ እህት በጣም ትልቅ እህት ጋር አገናኘችኝ። ና አካውንት ናምበሬም ጠየቀችኝ። አወጣሽ መታገዝ እንደምፈልግ ነገርኳት። ሁሌ እየደወለች ነበር። አካውንቴም ጠየቀችኝ፣ ምህረት ማለት ነው። ወደ አካውንቴ ቀጥታ ታስገባልኛለች። የተሰጠውትን ነገር ልጆችን ስንከባከብ ነበርኩኝ። እስካሁን ድረስ እያብቃቃ ሆኝ ነበረ ይህ ግን ማለት እግዚአብሔር ይስጣቸው። ሁለቱም እህቶቼ እነሱ ባይኖሩ የት ገባ ነበረ? የትም ደርስ ነበር። እስካሁን ድረስ አልኖርም ነበረ። ስለዚህ ይሄ እንትን የእርዳታ ቀጣይ ቢሆንና ከኔ በላይም ሌሎች አሉ። በየቤታቸው ቁጭ ብለው ይህንን ችግር የማያወሩት ሲያገኙ ይበላሉ፣ ሳያገኙ ሲጋሩ ደግሞ ጥፍጥፍ ብለው የሚያድሩ አሉ። ና እባካችሁ እህት ወንድሞቻችን ውጭ ያላችሁ ትንሽ ትንሽም ብትሆን ማዳረስ ይቻላል። ና እባካችሁ እርዱን እርዱን። ምክንያቱም አሁንም በከበባና በከበባ ላይ ነው ያለ፣ ነው ምንም ነገር ወደዚህ ሊገባ አይችልም። ማግኘት አልቻልንም። ብርም የለም፣ ደሞዝም የለም። ሁሉም ተጣጥፎ ነው ቁጭ ብሎ ያለው። ስለዚህ የባካችሁ እርዱን። እቺ ጊዜ ታልፋለች፣ ታልፋለች። እና ተካፍለን እንብላ። እግዚአብሔር ይስጥልን። እስካሁን ድረስ ለረዳችሁን እህት ወንድሞች ደግሞ እግዚአብሔር ይስጣችሁ፣ ያክብራችሁ። ሌላኛዋ የእኔ ልጆች የፕሮግራም ተጠቃሚ ናጥነት ታፈር ትባላለች። ናጥነትም የአንድ ልጅ እናትና እርጉት ናት። በተቸገረች ጊዜ ያወጣች ደርሳ ከዲያስፖራዎች በመገናኘት ለዚህ አደረሰችን ትላለች። ኑሮ ከባድ ነው። ያው ያሳልፍ ነው። ሁሉ በጣም ከባድና መራራ ነበረ። ያው በፒፒ ወደዚህ ሲገባ ባሌ ደግሞ ወደ ንት ወጥተ ነበረ። በረሃ በጣም ስቸጋር ነበረ። ልጆች ደግሞ በቃ ይዘ በጣም ያስቸግራል። የምትበላው ነገር የምትጠጣው ነገር ልጅ ይዘህ ያስጨንቃል። ስለዚህ በጣም ከባድ ነበረ። ይህን ሁሉ ከባድ ኑሮ ለማለፍ ያገዘኝ ያው ከጎን የሆና አውጠፍት አስተባባሪ ሆና ከእሷ ጋር እያገናኘች ለእኔ ድጋፍ እንዳገኝ እንዳታገዘኝ እያደረገች ነበረ። በጥሩ ሁኔታ ነው እያገዘች እና ልጆቹ ደግሞ በጣም ትንያሰው እያገዘች ልኝ ነው እና በዛ ነው የእኔ የምታግዘኝ ጽጌ ሀጎስ ትባላለች። አሁን ያለችው ስዊድን ናት። እሷ ስዊድን ሆና አውጣሽ ደግሞ በዚህ ሆና እየተገናኙ ሁኔታቸው እኛ እያገዙ እዚ ያደረሱ ገዛ የሚመጣኝ እኔ የምገናኘው ከአውጣሽ ጋር ነው። አውጣሽ ወደ እሷ ተገኘታለች። እሷ ደግሞ ወደ አውጣሽ ትልከዋለች። ወደ እኔ መጣልፍ በአውጣሽ አድርጉ ወደ አካውንቱ ነው የሚገባ። ግንኙነቱ በአውጣሽ ሆኖ የሚገባው ግን በእኔ ቀጥታ አካውንት ኮድ ናምበሬ ነው። ከዛ ልካ ደግሞ እሷ ደግሞ ትደውላለች ጽጌ ወደኔ ገብቶን ወይስ አልገባ ልትል፣ እኔ ደግሞ ረውላት አለሁ ሚስኮል ምናምን ሳርግላት ተግነኔ ትመልሳለች፣ ገብቶልኛል አመሰግናለሁ ያልኩ፣ እኔ ደግሞ መልሰላት አለሁ። አወጣሽ ላገዛዋቸው ዲያስፖራ ተጋሩ አመስግነዋል። ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁ። ለአሜሪካ ሬድዮ፣ ዓለም ፍሰሃ ከመቀለ። የሮብ ምሽት መሰናዷችን እንደቀጠለ ነው። የጥቁሮች ታሪክ ወር ወይም ብላክ ሂስትሪ መንስ በየአመቱ ባሳለፍ ነው የአውሮፓው የካቲት ወር ይዘከራል። የአሜሪካ ድምጿ ፋይዛ ኤል ማስሪ በቀደመ ታሪክ በአዲስ መንገድ ሕይወት በመስጠት ስራ ላይ ያሉ አንዲት ሴት ታስተዋውቀናለች። ለዛሬው የአሜሪካና ህዝቧ መሰናዷችን ቆንጂት ታየ ታቀርበዋለች። የጥቁሮችን ታሪክ ባልተለመደ አዲስ መንገድ ለማስተዋወቅ የሚታትሩት ሴት ቲፈኒ ላይንግ ይባላሉ። በሙያቸው መምህርት ሲሆኑ ቤቪ ኤንድ ዴቭ የሚባል ኩባንያ መስራች ናቸው። ቲፋኒ ሌንግ ይባላለሁ። የቤቪ ኤንድ ዴቭ ኩባንያ መስራች ነኝ። የመማሪያ ሻንጉሊቶች የሚያዘጋጅ ኩባንያ ነበር። አሁን ግን ተስፋፍቶ በተለያዩ የመገናኛ ዘዴዎች አማካኝነት ማስተማሪያ ኩባንያ ሆኗል። ለኩባንያቸው የመጀመሪያ የሆነውን የፊልምና የሙዚቃ ቅንብር ቲፈኒ እያሳዩ ናቸው። ከዚያም የጥቁሮችን ታሪክ በማጥናትና ለሌሎች በማስተማር የጎላ ሚና የተጫወቱ አንድ ሰው ያስተዋውቃሉ። ካርተር ጂ ውድሰን ይባላሉ። የተወለዱት በ1875 ሲሆን ያረፉት በ1950 ነው። ታዲያ እኚህ ሰው የጥቁሮችን ታሪክ ለማጥናት አጥንተውም ዓለም እንዲያውቀው ሙሉ በሙሉ ሕይወታቸውን የሰጡ ሰው ነበሩ። የጥቁሮች ታሪክ ዝክር የጀመሩ ድሮ እኚህ ሰው እንደነበሩ ነው ቲፈኒ የሚናገሩላቸው። ለዚህ ዓላማ በታላቅ ቁርጠኝነት ነበር የሚሰሩት። በዚህም የተነሳ ነበር በ1926 የጥቁሮች ታሪክ ሳምንትን የመሰረቱት። ያ ለመጀመሪያ ጊዜ የጥቁሮች ታሪክ የተዘከረበት ሳምንት ነበር። ከዚያ በኋላ ነው አድጎ በ1976 የጥቁሮች ታሪክ ወር የሆነው። ቀደምቱ የጥቁሮች ታሪክ ዝክር ፋና ወጊ ካርተር ጊ ውድሰን በምን መንገድ ጥራታቸውን ያከናውኑ እንደነበረ ዛሬ በተለያዩ ያኔ ባልነበሩ የመገናኛ ዘይቤዎች ተጠቅመው የሚያስተምሩት ቲፈኒ እንዲህ ሲሉ ያወሱላቸዋል። ዝም ብሎ መጽሐፍ እያሳተሙ ማሰራጨት ብቻ አልነበረም። ተማሪዎቹን የሚያስተምሩበት መጽሐፍ አዘጋጅተው ቀጥ ብለው መምህራኑ ገይዘው ይሄዳሉ። ከዚያ ትምህርቱ ካለቀ በኋላ ልጆቹን ታሪኩ ገብቷቸው እንደሆነ ይፈትኗቸዋል። ውድሰን ሌሎችንም ነገሮች ፈጥረዋል። ለምሳሌ ወርሃዊ የኔግሮች ታሪክ መጽሔት አቋቁመው ነበር። በየወሩ ለመምህራን የሚታደል መጽሔት ነበር። ዓላማውም ስለ አንድ ታሪክ በዝርዝር ማወቅ የሚፈልጉ ሰዎች መረጃ እንዲያገኙ ነው። ታዲያ ካርተር ውድሰንን የምወድላቸው ብርቱ ጀግና መሆናቸውን ብቻ አይደለም። አንድ ሰው ብቻውን ለውጥ ሊያመጣ እንደሚችል የገባቸው ሰው ነበሩ። ያንን አደንቅላቸዋለሁ። ስቲፈኒ ሊያንግ ከካርተር ውድሰን አያሌ ጥቅሶች መካከል በይበልጥ የሚወዷትን እና ትልቅ ትርጉም አላት የሚሏትን ሲያጋሩ እንዲህ ብለዋል። ከዶክተር ካርተር ዊልሰን በርካታ ጥቅሶች መካከል ተክለሰውነታቸውን በሚገባ የሚያንጸባርቅ ጥቅስ ላካፍላችሁ። እሳቸው የሰሩትንም እኔም አሁን የምሰራውንም ያንጸባርቃል። እንዲህ ይላል። እውነተኛ ትምህርት ማለት ሰው ሕይወቱን በደንብ አድርጎ አበልጽጎ አሻሽሎ እንዲኖር የሚያበረታታ ትምህርት ነው። ሰው ያንን መጀመሪያ የተሰጠውን ሕይወት ይዞ ለወደፊት ደግሞ ኑሮውን ማሻሻል ይማራል። ትምህርት ማለት እሱ ነው ብለዋል። የዶክተር ውድሰን ጥቅስ እጅግ ጠንካራ መልእክት ያዘለ ነው ይላሉ አድናቂያቸው ቲፈኒ ሊያንግ። አንድ ሰው ከምንም አይነት የኑሮ ሁኔታ ይነሳ፣ አሁን ያለበት ሁኔታ ምንም ይሁን፣ ህይወቱን ብቻ ሳይሆን ዓለምን የመቀየር አቅም እንዳለው የሚያስገነዝብ ነውና ብለዋል። አድማጮች የልምሽቱን ምሽቱን መሰናዷችንን ልናጠናቀቅ ጥቂት ደቂቃዎች ይቀሩናል። ከመሰናበታችን በፊት ግን በሴኔጋል ዳካር እየተካሄደ ስለሚገኘው የአፍሪካ ቅርጫት ኳስ ሊግ ሀብታሙ ስዩም ጥቂት መረጃዎች ያካፍለናል። በሴኔጋል ዳካር በመደረግ ላይ ያለው ሁለተኛው የአፍሪካ ቅርጫት ኳስ ሊግ ቀጥሏል። ትናንት በተደረጉ ጨዋታዎች የቱኒዚያው ዩኤስ ሞናስቲር የጊኒው ሲያዶ ሌጋሲ አትሌቲክን 76 ለ55 አሸንፏል። የሞዛምቢኩ ዘኤፍ ዲቤራ የሴኔጋሉን ዳካር ዩኒቨርሲቲ ቡድንን 98 ለ92 ድል አድርጓል። በተከታታይ ያደረጋቸውን ሁለት ጨዋታዎች ያሸነፈው ዩኤስ ሞናስቲር ስድስት ተፎካካሪዎች ያሉትን የሰሃራ ምድብ እየመራ ይገኛል። የሞዛምቢኩ ሲኤፍ ዲቤራ ይከተላል። ሶስተኛ ደረጃ ላይ የሚገኘው ቡድን ደግሞ የጊኒው ሲያዶ ለጋሲ አትሌቲክ ነው። ዛሬ አመሻሹን የሚደረጉ ጨዋታዎችን እንጠቁማችሁ። የሩዋንዳው ኢነርጂ ቡድን ከጊኒው ሲያዶ ለጋሲ አትሌቲክ ጋር ይፋልማል። በተመሳሳይ የሞሮኮው ኤኤስ ዴ ሳሌ የሞዛምቢኩ ሲኤፍ ዲቤራን ዳካር ላይ ይገጥማል። ሁሉም ጨዋታዎች በቪኦኤ የእንግሊዝኛ ጣቢያ ላይ ይተላለፋሉ። ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ብርሃን ኃይሉ ጋር ሳስተናግዳቸው አመሻው ስመኝሽ የቆየ ነበርኩ። በሰላም እደሩ።